ወንጀል ለመፈጸም ሊውል ነበረ የተባለ ህገወጥ የጦር መሳሪያ በቡራዩ ከተማ በቁጥጥር ስር መዋሉ ተገለጸ። ተጠርጣሪዎችም ከህገ ወጥ የጦር መሳሪያዎቹ ጋር ቁጥጥር ስር መዋላቸውን የቡራዩ ከተማ ጸጥታና አስተዳደር ጽህፈት ቤት ለአሜሪካ ድምጽ ገልጸዋል። ሙክታር ጀማል ዝርዝሩን ይዟል። የቡራዩ ከተማ ጸጥታና አስተዳደር ጽህፈት ቤት ህገወጥ መሳሪያዎች ቁጥጥር ስር የዋሉት በግለሰብ መኖሪያ ቤት ተከማችቶ ነው ብሏል። የጽህፈት ቤቱ ኃላፊ አቶ ሰለሞን ታደሰ እንደ ተናገሩት ሕገ ወጥ የጦር መሳሪያዎቹ የጸጥታ ኃይሉና ህብረተሰቡ ባደረጉት ትብብር ነው የተያዘው። እነዚህ መሳሪያዎች በተለያዩ ጊዜ የተያዙም አሉ። የዛሬውን ከገለጽኩልህ መቶ አርባ ስምንት ሽጉጥ ሶስት ሺ ስምንት መቶ አርባ አራት የክላሽንኮቭ ጥይትና ሦስት ክላሽንኮቭ መሳሪያ በቁጥጥር ስር ውሏል። በተጨማሪም ከነዚህ ወጥ መሳሪያዎች ጋር የተጠረጠሩ ሁለት ግለሰቦችም በፖሊስ ቁጥጥር ስር ውለዋል ነው ያሉት፣ አቶ ሰለሞን። አቶ ሰለሞን በማከልም መሰል ህገወጥ ዝውውሮች እየተበራከቱ መሆኑን ገልጸው በህብረተሰቡ ደህንነት ላይ የሚያደርሱት አደጋ ከፍተኛ ነው ብለዋል። የህገወጥ የጦር መሳሪያ ዝውውርን መንጭ በተመለከተ አቶ ሰለሞን ታደሰ ሁለት ሀሳቦች ሰንዝረዋል። ይህን ጉዳይ በሁለት መንገድ ነው የምንመለከተው። አንደኛው ግለሰቦች ለንግድ ዓላማ ሐስበው የሚያዘዋውሩት ሕገ ወጥ መሣሪያ አለ። ሌላኛው ደግሞ አገሪቷ እንዳትረጋጋ፣ ኅብረተሰቡ አደጋ ላይ እንዲወድቅ ሐስበው ይህንንም እየተካሄደ ያለ ለውጥ የማይደግፉ ኃይሎች መሣሪያውን እንደሚያዘዋውሩት የደረስንበት መረጃ አለ ነው ያሉት አቶ ሰለሞን ታደሰ። ኅብረተሰቡ በአካባቢው የሕገ ወጥ መሣሪያ ዝውውር ሲመለከት ለጸጥታ ባለሥልጣናት ጥቆማ እንዲሰጥ አቶ ሰለሞን ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።